የኢትዮጵያ ሶሻል ዴሞክራቲክ ፓርቲ በምህፃረ ቃሉ ኢሶዴፓ በደቡብ ክፍለ ሀገር በምዕራብ ጉጂ አውራጃ ወይም ዞን በሚገኙ ወረዳዎች በጉጂ እና በጌዲዮ ብሔረሰቦች መካከል በህዝብ ለህዝብ ግጭት በርካታ ዜጎች በየአቅራቢያው በሚገኙ ከተሞች በየታዛው ስር ተጠልለው በጣም በአስቸጋሪ ሁኔታዎች ላይ እንደሚገኙ ፓርቲው ባሰራጨው ጽሁፉ ገልጸዋል። የፓርቲው ምክትል ሊቀመንበር አቶ ጥላት እንደሻው ይገልጹታል። ኦሮሚያና በደቡብ ክልል ድንበሮች አካባቢ በሚኖሩት ጌድኦ እና የጉጂ ማህበረሰቦች መካከል የተፈጠረው ችግር ነው። በዚህ ችግር ምክንያት ብዙ ብዙ ህዝብ ተፈናቅሏል። እነዚህ የተፈናቀሉ የነዋሪዎችን ቁጥር ፓርቲያቸው ዝርዝሩን አውጥቶ እንደሆነ እና ማንነታቸውንም አጣርቶ እንደሆነ ጥያቄ ላቀረብኩላቸው አሁን ምዕራብ ጉጂ ዞን ይኖሩ የነበሩት እና በዛ አካባቢ የተፈናቀሉትን ብቻ ነው መረጃ ያገኘነው። እሱ ወደ ሰላሳ ሺህ በላይ ነው። አሁን በጌዶ ዞን ውስጥ ተፈናቅሎ በብዛት በብዙ ወረዳዎች ውስጥ የተለያየ ቦታ የተጠለሉ አሉ። ቁጥሩን ማግኘት አልቻልንም። በጣም ብዙ ነው እሱ ከዛ እንደውም ይበልጣል። መቶ ሺህም ሊጠጋ የሚችል ህዝብ ነው። አሁን በጉጂ እና በጌዶ መካከል ከተከሰተው ትንሽ ለየት ያለ ነው። የተለያዩ ብሄረሰቦች ጌዶ ዞን ውስጥ ይኖሩ ነበር። በዛን ወቅትም የአካባቢ ካድሬዎች አሁን እንግዲህ ኢህአዴግ መዋቅሩ በጣም ሰፊ ነው። በአንድ ቀበሌ ውስጥ በብዙ መቶ የሚቆጠር የምክር ቤት አባላት ሹማምንቶች አሉት። ራሱ ኢህአዴግ ያስመረጣቸው ብዙ መሪዎች ባሉበት ቦታ ነው ያ ጥቃት ሁሉ ውስጥ ተነዘር የነበረው። ያ ትንሽ ለየት ይላል። አሁን ግን በምዕራብ ጉጂ ዞን ኖሮ በነበሩ የጌድኦ ብሄረሰብ አባላት በተለይ ከቀርጫ ወረዳ ነው መነሻውን የሰመነው። ከቀርጫ ወረዳ ሆኖ በሌሎች ወረዳዎችም ተስፋፍቶ አካባቢን ሊቀቁ የምን ነው ክልል መሻመል ግዛት ማስፋፋት በሆነበት ሁኔታ ውስጥ ነው። የዚህ አይነት ሞቲቭ ነው ህዝቡን ያጣላውና ያጋጨው። መነሻው ይሄ ነው። በእነዚህ በተጠቀሱት አካባቢዎች ቀደምም ሲል የነበሩ እና አሁንም ያሉት መንስዎች ምን መልክ እንዳላቸው አቶ ጥላሁን አያይዘው አሁን የቤዶና የጉጂ ህዝብ በጣም ተቀላቅሎ ለረጅም ጊዜ ኖረ ሆኖ አሁን መለየት መሞከር ማለት እንደ እውነቱ ከሆነ ከሰርገኛ ጤፍ ውስጥ ለመለየት እንደመሞከር ነው። በብሔረሰቦች መካከል በዝርዝር ወሰን ይከለላል ይላሉ። አዋጅ ነው ይሄ፣ ዝም ብሎ በቃል አይደለም። በብሔረሰቦች መካከል ወሰን ይከለላል፣ ይሄ የማይቻል ነገር ነው። በብሔረሰቦች መካከል እንደ ሰርገኛ ጤፍ የተቀላቀለ ህዝብ መካከል እንዴት ወሰን ትከልላል? አሁን ለዚህ ሁሉ እንደ ቋሚ መፍትሔ ይሆናል ብለው ፓርቲያቸው ኢሶዴፓ ያስቀመጠው ካለ ቢገልጹልኝ ብያቸው በኛ በኩል ችግሮችን በተቻለ መጠን መፍትሔ እንዲያገኙ ከማሳሰብ አልፈን ራሳችን ተንቀሳቅሰን አንዳንድ ነገሮችን ስለመውሰድ ያለው የፖለቲካ ሚዳር ማይሰትም እንደሚመለከታቸው የመንግስት አካላት ተገቢውን እርምጃ እንዲወስዱ በተለይ ደግሞ እነኚህ በየጊዜው እዚህ የሚያፈናቅሉ የገዢ ፓርቲ ካድሬዎች ተጠያቂነት ስለሌለ ያፈናቅሉና ተጨባጭ ሆነ ተጠያቂነት የሌለበት ሁኔታ እየተፈጠረ ጊዜያዊ ኮንፈረንስ ምናምን ተብሎ ወይወይ ተብሎ ድግስ ተረግሶ ችግር እንደተፈታ ይወሰዳል። ይሄ አካሄድ ቀርቶ ተጨባጭ የሆነ እርምጃ ይውሰድ ብለን በዚህም ፓርቲ በማሳሰብ ላይ ነው ያለነው። ይህ ችግሮች ስላሉብን እኛ ይህንን ለሚመለከተው አካል በማሳሰብ ላይ ነው። ህዝቡም ደግሞ በተሻለ መጠን የተበርሱ ከመጎዳዳት እንዲቆጠብና አብሮነቱን እንዲጠብቅ የህዝቡንም በማሳሰብ ላይ ነው የምናፈክሮ ማለት ነው ጌታቸው ተድላ ኃይለ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ